ያልተመሰረተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ስኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያና በተጎራባች ሀገሮች ለሚኖሩ ኢትዮጵያውያን ዘወትር እሁድ ከምሽቱ 2 ሰዓት እስከ 3 ሰዓት በ11830 ኪሎ ሄርትዝ በ25 ሜትር ባንድ የሚያስተላልፈውን ፕሮግራም አሁን ይጀምራል። ዜና ስትሉኝ እንደምናመቻችሁ፣ አድማጮቻችን ዛሬ ሚያዚያ 26 ቀን 2006 ዓመተ ምሕረት ነው። ዝግጅታችንን በዜና እንጀምራለን። ከዜናው በማስከተልም ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ ዓለም አቀፍ የፕሬስ ቀንን በማስመልከት የወጣውን መግለጫ እናሰማለን። በሳምንት ውስጥ የተጠናቀሩትን አበይ ዜናዎች የምንተነትንበት የዜና ዘገባ ዝግጅታችን ይከተላል። ከዚያም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የወጣት ክንፍ ድርጅት ያወጣውን መግለጫ እናሰማለን። በመጨረሻም ከዝግጅት ክፍላችን በቀረበ ጽሁፍ የዛሬ ምሽት ዝግጅታችንን እናጠናቃለን። አሁን ወደ ዝግጅታችን። አድማጮቻችን በድጋሚ እንደምናምሽታችኋል። የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ የዛሬ የሚያዝያ 26 ቀን 2006 ዓ.ም ዜናዎችን አሁን ያሰማል። በቅድሚያ ግን አርስተ ዜናዎችን በአዲስ አበባ ማስተር ፕላን የተነሳ የተጀመረው ተቃውሞ ተባብሷል። በጎንደር በቤት ማፍረስ የተነሳ ተቃውሞ ተቀስቅሷል። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ የአዲስ አበባ ጉብኝታቸውን አጠናቀቁ። የወያኔ የጦር አለቆች የጡረታ መውጫ ጊዜያቸውን በአምስት ዓመት አራዘሙት። የግብፅ ሳተላይት የአባይን ግድብ እንደሚከታተል ተገለጸ። የሚሉት ናቸው። ለነኚህና ለሌሎች ዜናዎች ዝርዝሩን ነው የወያኔ ቡድን ማስተር ፕላን በማለት በአዲስ አበባ ዙሪያ ያሉ ከተሞችን ለመጠቅለል ያወጣው እቅድ በመላው ኢትዮጵያ ያሉ ዩኒቨርሲቲ ውስጥ የሚማሩ የኦሮሞ ተማሪዎች ተቃውሟቸውን እያሰሙ ነው። በተለይም ይህ ተቃውሞ በአለማያ፣ በመቱ፣ በናዝሬት፣ በጅማ፣ በለቀብት ዩኒቨርሲቲዎች ውስጥ የተጋጋለ ሲሆን በኮተቤ መምህራን ማሰልጠኛ ተማሪዎችም ተቃውሟቸውን አሰምተዋል። የወያኔ ፖሊስ ለተቃውሞ ድምፃቸውን ባሰሙ ተማሪዎች ላይ ድብደባ መፈጸሙ ሲታወቅ የታሰሩ እንዳሉም ተዘግቧል። ዓርብ ዕለት በአምቦ ከተማ ለተቃውሞ በወጡ ተማሪዎችና በወያኔ ፖሊሶች መካከል በተፈጠረ ግጭት ሰላሳ ሰው ተማ ሰላሳ ሰዎች መገደላቸውና ስምንቱ ተማሪዎች መሆናቸው ሲገለጽ ለተቃውሞ የወጣውን ህዝብ አምቦ ያሉ ከወያኔ ጋር ንክኬ ያላቸው ህንፃዎች አጣጣዋል። ወደ ወለጋ ለቀምት የሚደረግም የመኪኖ ጉዞ በወታደራዊ አጀብ ሲሆን ህዝቡ በየቦታው መንገድ በመስጋት ወያኔን በመቃወም ላይ መሆኑ ተገልጿል። ሐሙስ ዕለት ባለሙያ ዩኒቨርሲቲ ውስጥ በፈነዳ ፈንጅም አንድ ተማሪ ሲገደል፣ ከሰባ በላይ መቁሰላቸው ታውቋል። ፈንጂው በዩኒቨርሲቲ ውስጥ ካለው ተቋሙ ጋር የተያዘ መሆኑ ቢታወቅም ማን እንደፈነዳው ግን የታወቀ ነገር የለም። በጎጃምና በጎንደርም ሌላ ብጥብጥ ይነሳል ተብሎ እየተዘጋ ሲሆን ጎንደር ውስጥ የቤት ውስጥ አፍራሽ ግብረ ኃይል የሚፈርሱ ቤቶች ላይ ምልክት ሲያደርግ በተነሳ ግጭት አምስት የሚሆኑ ሰዎች መገደላቸውና ከሟቾቹ ውስጥም የወያኔ ታጣቂዎች እንደሚገኙበት ታውቋል። በጎጃምም በመሬት ነጠቃና የመሬት ባለዚህብነት ደብተር መከልከል የተነሳ የህዝብ ተቋሞ እየጨመረ መምጣቱን የወያኔ ከሰላሳ በላይ አውቶቡስ የወያኔ ፌዴራል ፖሊስን በመጫን ወደ ጎንደርና ጎጃም አጓጓዞን ተስተውሏል። በኢትዮጵያ ውስጥ ካለፈው ሳምንት ጀምሮ በአራቱ ማዕዛን የተቀሰቀሰው የህዝብ መነሳሳት የፕዛዡን ዕድሜ ማሳጠሪያና ማብቂያ እንዲሆን ተቃዋሚ ፓርቲዎች ህዝቡን በወያኔ ላይ ለዘለቄታ የፖለቲካ ፍጻሜ በሚገኝበት መንገድ ማዘጋጀት እንደሚኖርባቸው የሚገልጹ ወገኖች ይህን ህዝብ ተቃውሞ አክራሪ ብሔረተኞችና ጸረ ኢትዮጵያ ኃይሎች ተጠቃሚ እንዳይሆኑ ሁሉም ወገን በተጠንቀቅ መቆሚያ ጊዜ ሆኑን ተመልካቾች ይናገራሉ። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ጆን ኬሪ በኢትዮጵያ የሚያደርጉትን ጉብኝት አጠናቀዋል። ጆን ኬሪ በአዲስ አበባ ቆይታቸው ከወያኔ መሪዎች እና ባለስልጣኖች ጋር መነጋገርና መምከራቸውን ታውቋል። የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ከጉብኝታቸው ፍጻሜ በኋላ ለጋዜጠኞች በሰጡት ጋዜጣዊ መግለጫ የወያኔ የዜጎችን ነፃነት የሚገድብና ይህንንም ለአገዛዙ እንደማይጠቅመው የተናገሩ ሲሆን፣ ሰሞኑ የወያኔ ደህንነት ቡድን አፍኖ ያሰራቸውን ሶስት ጋዜጠኞችና ስድስት ብሎገሮችን በሚመለከት እጅግ የሳሰባቸው መሆኑንም አልሸሸጉም። በተለይም ናትና ፈለቀን በቅርብ ቋሎ ያሉት ጆን ኬሪ ጎበዝ ድህረዘ ተጠቃሚና ነፃነት ወዳድ ነው በማለት አወድሰውታል። የወያኔው ፀረ ሽብር የዜጎችን ዲሞክራሲያዊ መብት ለማፍተኛ መዋል የለበትም ብለዋል። ብዙ የፖለቲካ ተመልካቾች ግን የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ አሜሪካ ከምትናገረውና ከምትለፈልፈው የዴሞክራሲና የሰብአዊ መብት መከበር አንፃር ወያኔን ለማስገደድ ምንም አይነት እርምጃ ያለ መውሰዷ በኢትዮጵያ ውስጥ ለጠፋው ዴሞክራሲም ሆነ ለተረገጠው የሰብአዊ መብት መከበር ምንም ባለማድረጓ እየወቀሱ ሲሆን የኢትዮጵያን የትግላቸው ምዕራፍ እስካላደረጉ ድረስም ዓለም አቀፉ ድጋፍ ለወያኔ ይቀጥላል ይላሉ። አድማጮቻችን ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የወያኔ ወስሙላ መከላከያ ሚኒስትር የተባለውና የደቡብ ኢትዮጵያ ሕዝብ ዲሞክራቲክ ንቅናቄ ከፍተኛ ካድሬ የሆነው ሲራጅ ፈጌሳ በቅርቡ ለወያኔው ፓርላማ የወያኔ ጦር የብሔረሰብ አስተዋጽኦ በማለት የሐሰት መረጃ ካቀረበው ወዲህ ራሱን መከላከያ ሚኒስትር ተብየውን ጨምሮ መከላከያውን የሚወዘውሩት ሁለት የወያኔ የጦር አለቆችና የትግራይ ተወላጆች መሆናቸው ተጋልጧል። የወያኔ ጦር አለቃ የታማጆርሱም የተባለው የጦር አለቃ ሳሙራ ዩኑስና የጦር አለቃ ብርሃን ነጋሽ ወያኔን ጦር ሙሉ በሙሉ የሚቆጣጠሩትና ወሳኝ ሰዎች እንደሆኑ ተገልጿል። ወያኔ በቅርቡ በጦር አለቆቹ ጉዳይ ለማስፈጸም ቡቁ እንዲሆኑ በማለት የጀመረውን ስልጠና የጦር አለቃ ገብረ መስቀል ገብረ እግዚአብሔርና የጦር አለቃ ይብራይ ዘሪሁን እየመሩት እንደሆነም ታውቋል። የወያኔ አገዛዝ መተካካት በማለት ነባር አገልጋዮቹን በአዲስ ተላላኪ እየተካው ነው ይበል እንጂ መከላከያ ውስጥ ያሉትን የጦር አለቆችን ግን መንካት እንደማይፈልግና ይልቁንም የጡረታ መውጫ ጊዜያቸውን በአምስት ዓመት ሊያራዘምላቸው መታቀቡን የመከላከያ ምንጮች ተቆመዋል። ከዚህም በተጨማሪ ለወያኔ ነባርና የበረሃ መጣሽ መስመራዊ መኮንኖች ደግሞ የጡረታ መውጫ ጊዜያቸውን በሶስት አመት የሚራዘም ይሆናል። በቅርቡ በጦርነት ከጦሩ ይገለላል ተብሎ ይጠበቅ የነበረው ሳሞራ ዩኑስ ለተጨማሪ ጊዜ በስልጣኑ የሚቆይ ሲሆን በአንዳንድ የወያኔ ባለስልጣናት ግፊት የፊልድ ማርሻል ማዕረግ እንዲሰጠው እየሞከሩ መሆናቸውም ተገልጿል። በሐረር ከተማ በተነሳው የእሳት ቃጠሎ የተነሳ በርካታ የከተማ ነዋሪዎች በወያኔ ደህንነት እየታሰሩና እየታደኑ መሆናቸውን ከሐረር የመጣው መረጃ አመልክቷል። የሐረር ነዋሪዎች ዋቢ ያደረገው መረጃ በሐረር ከተማ የተነሳው የእሳት ቃጠሎ የወያኔ ደህንነት እንደፈጸመውና ከቃጠሎ በኋላ የወያኔ ተቋሚ ተብሎ የተጠረጠሩ ግለሰቦች ጸረ ሰላምና እሳት የለኮሱ በማለት ይዞ ማሰሩን ገልጸዋል። የከተማ ነዋሪዎች የወያኔን ድርጊት በመረዳት በአደባባይ በመውጣት ተቋማቸውን የገለጹ ሲሆን አሁንም ከታቃጠሉና ከተቃውሞ ሰልፉ ጋር በተያያዘ ዜጎች እየታፈሱና እየታደኑ እየታደሙ ወዳልታወቀት ቦታ በመወሰዳቸው ባህረር ሌላ ዙር ተቋሞ ሊነሳ ይችላል የሚለውን ስጋት ተፈጥሯል። በመጨረሻም የዘንድሮውን ዓለም አቀፍ የነጻ ፕሬስ ቀን መከበር አስመልክቶ አገር በቀል የሆነውና ዋና መቀመጫው በጀርመን ሀገር በበርሊን ከተማ የሆነው የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ ነጻ ፕሬስ በነጻ አገር በሚል መግለጫ አውጥቷል። በዚህም በኢትዮጵያና በአፍሪካ ቀንድ አካባቢ የታሰሩ ጋዜጠኞች እንዲፈቱ ጠይቋል። የዓለም ሕብረተሰብ የዘንድሮውን ዓለም አቀፍ የነጻ ፕሬስ ቀን ሲያከብር በማለት የሚጀምረው የኮሚቴው መግለጫ በመከተል በኢትዮጵያ ያለው ምኅዳር ግን ይህን ሁኔታ የሚፈቅድ አለመሆኑ ከገለጸ በኋላ በማያያዝም የፕሬስ ነጻነት ባለው ባለፈው 2013 ዓ.ም ተመረተ ከምን ጊዜው በበለጠ የተደፈጠጠበት ዓመት እንደነበርም ጠቁሟል። በማስረጃነት በአዲስ አበባ ያለው አገዛዝ ከሳምንት በፊት ጦማሪያንንና ጋዜጠኞችን ማሰሩን የኮሚቴው መግለጫ በማቅረብ ይህን ድርጊት ቀድሞውኑ በጋዜጠኞችና በነጻ ፕሬስ ላይ እያካሄደ ባለው ከመጥሰቶች የዝርዝር መዝገብ ውስጥ የሚካትቱ እንደሆኑም ጠቁሟል። ኮሚቴው መግለጫ የወያኔ አገዛዝ በሌላ ሁኔታ እንደሚያደርገው ሁሉ እውነታውንና ወገንተኛ ሳይሆኑ ለመጻፍ የደፈሩ ጋዜጠኞችን በአተራማሽነትና በአሸባሪነት በመወንጀል ዘብጥያ ለማውረድና ረጅም ዓመታት እስር ለመዳረግ እየተጠቀመበት መሆኑን ካሰፈረ በኋላ፣ በዚህ ብቻ ሳይገታ ማናቸውንም ተቃውሞና ትችትን በሽብርተኝነት ለመተርጎም የሚያስችለውንና አሻሽሎ የደነገገውን ሕግ ለዚህ ሁኔታ እየተገለገለበት መሆኑንም ይፋ አድርጓል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በሀገራችን ብቻ የተወሰነ አለመሆኑን የሚጠቁመው መግለጫ በማያያዝም ነጻ ፕሬስን የማፈን ተግባር እየተካሄደ ያለው በሱዳን፣ በጅቡቲ፣ በሶማሌ እና በሌሎች የአፍሪካ ሀገራት ጭምር መሆኑን በመጥቀስ በኢትዮጵያ እየተካሄደ ያለው የመብት ጥሰት ግን ከነሱ ጋር የሚስተካከል እንዳልሆነ በመጠቆም ወያኔ አገዛዝ የደነገገውን የጸረ ሽብር ህጉን እየተገለገለበት የሚገኘው ነዛ ጋዜጠኞችን በአሸባሪነት በመክሰስ ለረጅም ዓመታት እስር ለመዳረግ እንደሆነ እና በኢትዮጵያ የሬዲዮ ስርጭቶችና ድረገጾችንም በተመሳሳይ ሁኔታ ለማፈድና ለማገድ የተጠቀመበት መሆኑን ገልጿል። በማያያዝም ለሰብዓዊ እና ዲሞክራሲያዊ መብቶች መከበር ቆመናል የሚሉና ይህን አፋኝ የሆነ አገዛዝ የሚደግፉ ኃይሎችን በሚመለከትም በአገራችን እየተካሄደ ያለውን ፍጹም የመብት ጥሰቶችን ለመኮነን የተናነቃቸው ብቻ ሳይሆን በነጻ ፕሬስ ላይ እየተደረጉ ያሉ አፈናዎችን አስመልክቶም ይህ ነው የሚባል ነቀፌታ በአገዛዙ ሲያቀርቡ አለመሰማታቸውን በመጠቆም በተለይም በቅርቡ ወደ ኢትዮጵያ ለጉብኝት የሄዱት የአሜሪካ ውጭ ጉዳይ ሚኒስትር ጆን ኬሪ የተጠበቀን የጠበቀና አሳፋሪ ዝምታ ወይንም በአፍሪካ ቀንድ አካባቢ የአሜሪካ ወዳጅ ተብሎ ስለሚቆጠረው ከአገዛዙ ጋር ያላቸውን ቅርበት በሚያስገርም ሁኔታ በዝምታ በአደባባይ ግልጽ ማድረጉን በምሳሌነት አቅርበዋል። የኮሚቴው መግለጫ በዚህ ብቻም አልተወሰነም። የውያኔ አገዛዝ በነፃ ፕሬስ ላይ እያካሄደ ያሉት ወንጀሎች በአባላቱና በጋዜጣዎቻቸው ላይ አረመናዊ ዘመቻ ማካሄድ፣ የፈጠራ ክስ ጋዜጠኞችን ለስር መዳረግ፣ ተንኮል ያዘለ ጫና በጋዜጠኞች ላይ ማድረግና በግዴታ ለስደት መዳረግ ህገወጥ ሳንሱር መጠቀም፣ ነፃ ጋዜጠኞችን ወገንተኛ አይደለንም በሚሉ ሆኖም ሙሉ በሙሉ ለአገዛዙ የሚያገለግሉ ተልጣፊዎች መተካት፣ ነፃ ጋዜጠኞችን መያዝ፣ ለእንግልት እስር መዳረግ መሆናቸውን ከዘረዘረ በኋላ ነፃና ዴሞክራሲያዊ አገር የነፃ ፕሬስ መኖርን ጠያቂ እንደሆነ በመጠቆም ይህ ግን በኢትዮጵያ ተሟልቶ የሚገኝ እንዳልሆነ ብቻ ሳይሆን በኤርትራ፣ በጅቡቲ፣ በሶማሌ፣ በሱዳንም የማይከበርና በእነዚህ ሀገራት ይህ መብት ተከብሮ እንዲገኝ መራራ ትግልን የሚጠይቅ መሆኑን በመግለጽ የኮሚቴው መግለጫው ደምድሟል። እኛም ለዛሬ ያለን ዜና በዚሁ እናጠቃልላለን። ችብለው ወረቸበለው ይበለው ወረቸበለው ይበለው ይወስዳል መንገድ ያመጣል መንገድ ችብለው አንድ የሚጠላና አንድ የሚወደው አመጽ የድልናት በአሳየ በመቅደላው ቴድሮስ እጅ አይሰጥ ባህላችን በምኒልክ አድዋ ጀግና አባቶቻችን የዓለም ጭቁን ሕዝቦች ደማቅ ኮከባችን በነበላይ ጀግና ንጉስ ሲፈርጥጥ ድልን አብሳሪያችን ዱቼ ሙሶሎኒን ድባቅ ወርዋሪያችን አመጽ የድልናት ባለ ውለታችን፣ እንዴት በእኛ ጊዜ ይምከን ባህላችን? እንዴት በእኛ ጊዜ ይዛል ጉልበታችን? ማን ቁሞ ከፊትሽ ማን ሲገላምጥሽ፣ ተቈጥተሽ ሲያዩሽ ሲሟጠጥ ትግስትሽ፣ ትዝ ሲለኝ ትዝታሽ ደፋሪ አልባነትሽ፣ ብቸኛ የጥቁር ኃይል ነጭን ያንበረከሽ፣ አመጽ የድልናት ሁሌም የምንኰራብሽ ግና በእኛ ጊዜ አመንዝራ ሁነሽ በፋሽስት ተደፍረሽ ባስደንጋጭ ሁኔታ ከከርሳደር ወድቀሽ በግንቦት ጸልመቱ ውርደት ተከናንበሽ በጴጥሮስ ክህደቱ ኢንጂነር ዶክተሩ ክርኩም ተነርተሽ በባዕዳን ትእዛዝ ለወያኔ ሰግደሽ እኛ እናውቃቸውም እኛ ላክናቸውም ብለሻቸው ክደሽ በጽናት ቋሚውን በግፍ አስጨፍጭፈሽ በትደት ተሞልተሽ ቃል ኪዳን አፍርሰሽ በአሳዛኝ ሁኔታ ለዝንቦቹ ሰግደሽ ከትግል ርቀሽ ከአመፅ ተነጠለሽ አመፅ የድል እናት ቃል ኪዳን አፍርሰሽ ይሉኝታሽ ተሟጦ ዛሬም አመንዝረሽ ሰማያዊ ኩታን ለወያኔ ለብሰሽ ልክ እንደ ትላንቱ ለከርስሽ አድልተሽ ለስላቅ ምርጫቸው ዳክም ተኰለኰልሽ ምክር ብትሰሚን ከዘረኛ አንጃ ባንዳ ከቶ ሳታብሪ መላዱላ ብለሽ ሳታውገረግሪ ሳታደናግሪ በአመፅ ወሳኝነት ሳትጠራጠሪ ለግፋኑ ጥቃት ሆነሽ ተባባሪ። በትላቅ ምርጫቸው ወያኔን አጅበሽ ከምትነወሪ፣ አመፅ የድል እናት እስቲ ተመከሪ። በማተብሽ ጸንተሽ ቃል ኪዳን አክበሪ። እድሜ ክቡር ነውና ከእድሜሽ ተማሪ። ወንድሙ ሲገሉ። ወንድሙ ካልከባው ወንድሙን ሲገሉ ወንድሙ ካልከባው ቃሉ ለጨደጁ ደሙ እንዲከረፋ። ዓለም አቀፍ የፕሬስ ቀንን ምክንያት በማድረግ ከኢትዮጵያ ህዝባዊ አቤታዊ ፓርቲ ሀፋ የተሰጠ መግለጫ ነጻ ፕሬስ ዴሞክራሲ እና መልካም አስተዳደር አንድም ሶስትም ናቸው። በባለሙያዎቹ አገላለጽ መሰረት ዴሞክራሲያዊ መብቶች በተከበሩበትና መልካም አስተዳደር በተመሰረቱበት ህብረተሰብ ውስጥ ነጻ ፕሬስ በዋናነት የመንግስትን አሰራር ለህዝብ፣ በህዝብ ውስጥ የሚንሸራሸሩትን ፍላጎቶች፣ አስተያየቶችና ጥያቄዎች ደግሞ በስልጣን ላይ ለሚገኙ አካላትና ተቋማት በማስተላለፍ በሁለቱ ክፍሎች መካከል ድልድይ በመሆን የሚያገለግል እንደሆነ ነው። በዚህም ሁኔታ ነጻ ፕሬስ መንግስትንና ህዝብን የማገናኘት አስተያየትንና ብሶትን የመግለጫና የጋራ መፍትሄ መቀየሻ ሚና ይኖረዋል ተብሎ አጽንዖት በተሞላበት አኳኋን ነጻ ፕሬስ ለተሳትፎ ፍላጎትና ችሎታ ያላቸው ዜጎችን ዕውቀታቸውን ያሳድጋል። ለህዝብ ሊወያይበት የሚገባቸውን ፖለቲካዊ ርዕሶች ይቀርጻል። ወሳኝ በሆኑ የፖለቲካ ርዕሶች ላይ የራሱን ትንታኔ በማቅረብ ለውይይት ያቀርባል። በዜጎች መካከል መካከል የሐሳብና የአስተያየቶች መለዋወጥ የሚያስችል መድረክ ያዘጋጃል። ፖለቲካና ዴሞክራሲያዊ ስርዓቱ እንዲረጋጋ የበኩሉን አስተዋጽኦ ያበረክታል። በፖለቲካ ድርጅት መሪዎች የሚያሳልፉትን ውሳኔ የሚደነግጉትን ህግና ደንብ ተከታትሎ ለህዝብ በማቅረብ ይተቻል፣ ያስተቻል። ፖለቲከኞች ስለራሳቸው ሆነ ተግባራቸው የሚያሳድሩት ተጽዕኖም ሆነ ከህዝብ ጋር የሚኖራቸውን ግንኙነት በጥሞና እንዲያስቡ በማድረግ መልካም ሀሳቦች እንዲጎለብቱ፣ መታረብ ያላቸው ደግሞ እንዲታረሙ መድረኩን ያመቻቻል። በመንግስት አሰራር ሂደት ውስጥ የተፈጠሩ ወይም ሊፈጠሩ የሚችሉ ጉድለቶችና ስህተቶችን እንዲሁም ማናቸውን የተለያዩ ክፍተቶች በበቂ ጥናትና መረጃዎች ላይ በመመስረት ነቅሶ በማውጣትና በማጋለጥ ተጠያቂነት እንዲሰፍ ወሳኝ ሚና ይጫወታል። ታዲያ አለመታደር ሆኖ ኃይልን መከታ በማድረግ በህዝብ ጫንቃ ላይ የተቆናጠጠው የወያኔ ጎሰኛና አምባገነን አገዛዝ በመለዋለም ተቀባይነት ያገኙ የፕሬስ ህጎችን በህግ አገዛዙ አካትች ያለው እያለ መጠነ ሰፊ ፕሮፓጋንዳ ቢነዛም በተግባር ግን ይህንኑ ተጻሮ ይገኛል። በተለያዩ ጊዜያት በነጻ ፕሬሱና አባላቱ ላይ እያደረሰ ያለው በደልና እንግልት የዚህ ውጤቶች መሆናቸው ሊካድ የማይችል ነው። ይህም የሚያመለክተው በህግ አገዛዙ ሰፍረው ያሉትና ዋስትና አግኝተዋል እያለ የሚመጣደቅባቸውን የህግ አንቀጾች እንኳ ዜጎች አግባብነት አለው ባሉበት ሁኔታ ሀሳብን በነጻነት የመግለጽ መብታቸውን ተግባራዊ እንዳያደርጉ በአደባባይ እየጣሰ ይገኛል። በራሱ ውሳኔና ተግባራት እምነት የለውም። እናም ሊቀርቡበት የሚችሉትን ትችቶች እንደ ጦር በመፍራት ጋዜጦችን፣ መጽሔቶችን ዘግቷል፣ አግዷል። የተለያዩ ድረገጾችን አፍኗል። የኢንተርኔት መገናኛዎችን መቆጣጠር ብቻ ሳይሆን መጥለፍና ማገድ የሬዲዮ ስርጭቶች በባዕዳን እየተረዳ እንዳይሰሙም አድርጓል። የነፃ ፕሬስ አባላትን በተደጋጋሚ ለእስርና ለእንግልት ብቻ ሳይሆን ደብዛቸው የጠፋ ለስደትና በአሰቃቂ ሁኔታ ለሞት በመዳረግ የህዝብን ማናቸውንም መረጃ በነጻነት የማግኘት መብታቸውን ክፉኛ እየተፈጠጠ ይገኛል። በዚህም በርካታ የፕሬስ ውጤቶች ከመድረኩ ላይ መለሱ ተገልለዋል። ይህ ሁሉ የሚያሳየው በኢትዮጵያ የነጻ ፕሬስ አለመኖሩ ብቻ ሳይሆን የህግ የበላይነት አለ ተብሎ የሚለፈፈው የማስመሰያ ፕሮፓጋንዳ ከመሆን የማያልፍ አለመሆኑን ጭምር ነው። በቅርቡ በርካታ ቁጥር ያላቸው ጋዜጠኞችና ጦማሪያን ዘብጥያ ማውረዱ ብቻ ሳይሆን ጉዳያቸው በፍርድ ቤት ቀርቦ የማስረጃ ሁለመና ተአማኒነት ከመረጋገጡ በፊት ከወዲሁ በአገዛዙ አባላት ደጋፊዎች እየተሰነዘሩ ያሉ ውንጀላዎች ከሳሽ ዳኛና ፈራጅ በመሆናቸው የህግ የበላይነት የሌለና ፍትህ ደብዛዋ የጠፋ መሆኑን የሚያረጋግጥ ነው። የፕሬስ ነጻነት አዋጅ ተብየው በ1985 ዓ.ም ከታወጀ ወዲህ ያሉት ዓመታት እንደሚያረጋግጡት አገዛዙ ራሱ ያወጀውን ሕግ ለማጥፋት ምንም አይነት ቅንነትና ፍላጎት የሌለው መሆኑ ብቻ ሳይሆን ለግሉ ፕሬስ ያለው አመለካከት፣ ድርጊቶቹ እንደሚመሰክሩበት ድጋፍ ሰጪ ሳይሆን በአፍራሽነት የተሰማራ አገዛዝ እንደሆነ ነው። በራሱ አምሳያ የቀረጻቸውንና በህዝብ ሀብት የሚያስተዳድራቸው የዜና ተቋማትን በልማታዊ ጋዜጠኝነት ስም እንዳሻ የሚያሽከረክራቸው በመሆኑ ለፕሬስ ነጻነት ያለውን ጠላትነት በእጅጉ የሚገልጹት ናቸው። ይህ ብቻ አይደለም። የሚደርስባቸውን የተለያዩ እንግልቶች እየተቋቋሙ ቢሆንም ለህትመት የሚያበቋቸው ጋዜጦቻቸው በጊዜው ባለመውጣት የሚደርስባቸው መንገላታት ከውጭ በሚገቡ የወረቀት ምርት ላይ የተጣለው ታክስ እነሱም ሆኑ ጋዜጦቻቸውን ለመግዛት አቅም ያለው ጥቂት ዜጋ እንኳ የሚደርስባቸው መጎሳቆልና ቁጥራቸው በእጅጉ እየቀነሰ መምጣቱም አድማጭ አጣ የሮሮ ድምፅ እያቀረቡ መሆናቸው የሚደበቅ አልሆነም። በዚሁ ከቀጠለም ለበርካታዎቹ ደርሶ የነበረው ብዕራቸው ሲዶለዱም አፋቸው በልጓም ሲዘግ እጃቸውን እና እግራቸው በካቴና ሊታሰርና ወደማይቀርላቸው የህልና እስር ቤት ለመታሰር ቀናቸውን እየተጠባበቁ ይገኛሉ። እንደሌላው የህብረተሰብ ክፍል ሁሉ የነጻ ፕሬስ አባላትም ያ የነጻነት አየር ለመተንፈስ አልተቻላቸውም። ሚያዚያ 25 ቀን 2006 ዓ.ም ምረት በፈረንጆቹ ሜይ 3 ቀን ዓለም አቀፍ የፕሬስ ቀንን ስናከብር በአገራችን የፕሬስ ተቋማትና የአባላቱን ሁኔታ በህልናችን ስናሰራስል ለአገዛዙና ለደጋፊዎቹ ካልሆነ በስተቀር የሚዘገንንና የሚሰቀጥጥ ብቻ ሳይሆን እጅግ ቀፋፊ የሆነ የፖለቲካ ድባብ ባንዣበበበት ምህዳር ለመንቀሳቀስ የተገደዱበት መሆናቸውን እንመለከታለን። የፕሬስ ነጻነት ደባው ተፈልጎ የሚገኝ አይደለም። አባላቱ የደህንነት ዋስትና ስለሌላቸው በስጋት ድባብ ውስጥ የሚኖሩ ናቸው። የመናገርና ሐሳብን በነጻነት የመግለጽ መብት ያለ ገደብ ስለማይከበር ነጻ ፕሬስ ሊኖር አልቻለም። ጋዜጠኞች ሳይወዱ በግዴታ ራሳቸውን በራሳቸው ሳንሱር እንዲያደርጉ ይገደዳሉ። አገዛዙን የሚያጋልጡ ቀርቶ የሚነቅፉ ሲቀርቡ በአሸባሪነት ይካሰሳሉ። በእርግጥም ኢትዮጵያውያን አገር ወዳድና ለሕዝባቸው ቀናኢ የሆኑ ዜጎች ከነጻ ፕሬስ አባላት ጋር ይህንን ቀን ሲያከብሩ አገዛዙን እንደሚያደርገው ለመመጻደቂያ ትርጉም የለሽ መግለጫዎችን በማውጣትና ሴሚናር በማዘጋጀት የጨቀየ ስዕላዊ ገጽታቸውን በፕሮፓጋንዳ ለማጠብ ሲል በወረቀት ያሰፈራቸውን ነገር ግን ደግሞ የተጻፉበትን ወረቀት ያህል እንኳ ክብደት የሌላቸውን አንቀጾች እንደገደል ማሚቶ ደጋግሞ በመጥቀስ አይደለም። በአገራችን ነጻ ፕሬስ ሊከበር ያልቻለው የአገዛዙ አፈቀላጤዎች እንደሚነዙት ሙያውንና የስነ ምግባር ደንቡን በሚገባ ተረድተው ሊሰሩ የሚፈልጉና የሚችሉ ጋዜጠኞች ጠፍተው ወይንም ደግሞ ህብረተሰባችን ስለ ነጻ ፕሬስ ሙያ ያለው ግንዛቤ አነስተኛ ሆኖ መረጃን ሙያዊ ስነ ምግባር ተላብሰው ዜና ከሚያቀርቡ ጋዜጠኞች ይልቅ የፕሮፓጋንዳና ቀስቀሳ አይነት ውጤቶች ትኩረት የሚሰጡ ነው፣ አይደለም ወይንም ደግሞ ህዝባችን ከተለያዩ የዜና ተቋማት የሚሰጡ ዜናዎችን አይቶም ሆነ ተመልክቶ እውነቱን ከውሸቱ ተራ ፕሮፓጋንዳና ዘለፋን ስነ ምግባር በተሞላበት የተገኘ መረጃን ለይቶ የራሱ ህሊና ፍርድ ለመስጠት የማመዛዘን ችሎታ አንስቶት እንዳይደለ በተደጋጋሚ ብስለቱን ያንጸባረቀ ነውና በዚህ ሊታማም የሚችልበት ምንም አይነት መረጃ የለም። ይልቁንስ በእኛ እምነት፣ ለምሳሌ ሙስናን በተጨባጭ እንዳያጋልጥ ለመልካም አስተዳደር መመስረት እንቅፋት የሆኑትን እንዳይታጠ ለዲሞክራሲና ለሰብአዊ መብት መከበር እንቅፋት የሚሆኑ ኃይሎችን ግልምጫና ጫና ሳይበግረው ዜናዎችን እና ትችቶችን በማቅረብ እንዳያጋልጥ በህግ የበላይነት ላይ የተመረኮዘ መልካም አስተዳደር በሚኖርባት አገሩ እንዲመሰረት እንደ ሌሎቹ የህብረተሰብ ክፍሎች ሁሉ የበኩሉን አስተዋጽኦ እንዳያበረክት በወያኔ አገዛዝ የተመሰረተው የፖለቲካ ስርዓት እንቅፋት ሊሆንበት በመቻሉ ነው። ጋዜጠኞች በሀገሪቱ መጻኢ ዕድል መሀል ሰፋሪ የሆኑ የራሳቸው ራዕይና አስተያየት የሌላቸው አይደሉም አቅማቸውንና እንደ ማንኛውም የህብረተሰብ ክፍል ያለባቸውን ድክመት በሚገባ የሚገነዘቡ ለመሆናቸው ያለምንም የመንግስት ጣልቃ ገብነት የህዝብ አንደበትና ጆሮ ሆነው በሙያቸው ለማገልገል እድሉን ለጥቂት ወራት ባገኙበት ወቅት ሳይቀር ከበቂም በበቂ አስመስክረዋል። ሲበረታባቸው እንጂ ከማንኛውም አቅጣጫ የተቃጣባቸውን ጫና ተቋቁመው ነጻነታቸውን ለማስጠበቅ ያቅማቸውን የጣሩ እንደነበር የቅርብ ጊዜ ትዝታ ነውና የምንረሳው አይሆንም። የገንዘብ አቅማቸው ደካማና ካለው አገዛዝ ምንም አይነት ድጋፍ እንደማያገኙ ባወቁበት ጊዜም ቢሆን በራሳቸው ጥረት አገልግሎታቸው ለህዝብ ለማቅረብ ጣሩ እንጂ ከተጨባጭ ሁኔታ የወጣ ልዩ ተአምር ከማንም የጠበቁ አልነበሩም። ያሉባቸውን ጉለቶች በሚመለከትም አገዛዙ በሚያደርግባቸው የተለያዩ እንግልቶችና በደሎች የተነሳ ከመድረኩ ለመገለል ታስገደዳቸው ድረስ እርስ በርሳቸው በጋራ መፍትሄ ለማፈላለግ ጣሩ እንጂ ከማንም ጫማ ስር ለመነጠፍ አልከጀላቸውም። በእኛ እምነት ነጻ ፕሬስ ዴሞክራሲና መልካም አስተዳደር አንድም ሶስትም በመሆናቸው ተነጣጥለው የሚታዩ አይደሉም። ዴሞክራሲያዊ እና ሰብአዊ መብቶች በታፈኑበት ነጻ ፕሬስ ሊኖር አይችልም። ነጻ ፕሬስ በሌለበት ሁኔታ ደግሞ መልካም አስተዳደርም ሆነ ፍትህና የህግ በላይነት ሊኖሩ አይችሉም። ስለሆነም ነጻ ፕሬስ በኢትዮጵያ በአባላቱ ቆራጥ ትግል በአገር ወዳዱ ከፍተኛ ድጋፍና ተጋድሎ የወያኔን አገዛዝ አስወግዶ በነሱ መቃብር ላይ የሚመሰረት እንጂ የአሳ ግማቱ ከጭንቅላቱ መሆኑ ተረስቶ ራሱ ወያኔን በመለማመጥ ለማሳሰቢያና የቤትታ መልእክት ለእሱ ለሱ በማስተላለፍ የሚገኝ ከቶም ሊሆን አይችልም። በዛሬው እለት ዓለም አቀፍ የነጻ ፕሬስ ቀንን ስናከብር ትኩረት ሊሰጠው የሚገባው መልእክት የወያኔ አገዛዝ ከስልጣን አስወግዶ ዴሞክራሲያዊ ስርዓት መገንባት የሚለው ብቻ ነው። ይህ ዓላማ በጋራና በቆራጥ ትግል ስኬታማ ሲሆን ያረረው አንጀታችን፣ የቆሰለ ህሊናችን ይታበሳል። የነጻነት አየር አብረን እንተነፍሳለን። ያኔ በትግሉ ላጣናቸው የነጻው ፕሬስ አባላት በልባችን ውስጥ ለገባንላቸው የማስታወሻ ሐውልታቸው እቅፍ አበባ በየዓመቱ እያስቀመጥን ምንጊዜም ላንረሳቸው የገባነውን ቃል ኪዳን እናድሳለን። ነጻ ፕሬስ ለመጻይቷ ኢትዮጵያ። አድማጮቻችን በማስከተል ሳምንታዊውን የዜና ዘገባችን እናስከትላለን። በቅድሚያ ግን ርዕሶቹን። በተለያዩ የኢትዮጵያ ዩኒቨርሲቲዎች ተቃውሞ ተቀስቅሶ ሀገሪቱ በብጥብጥ እየተናጠች ትገኛለች። ባምቦ በመደውለባ ባለማያ ብዙ ተማሪዎች በፌዴራል ፖሊስና በወያኔ መከላከያ ሰራዊት ተረሽነዋል። ከሁለት መቶ በላይ ተማሪዎችም በጽኑ ቆስለዋል። የአሜሪካ የውጭ ጉዳይ ሚኒስትር ጆን ኬሪ የአዲስ አበባ ጉብኝት የብአዴኑ ጀነራል አበባው ታደሰ በጡረታ ስም ተሰናበተ። ጡረታ ያውጣል ተብሎ ሲጠበቅ የነበረው ወያኔው ሳሙራያኑስ የፊልድ ማርሻል ማዕረግ ሊሰጠው ነው። ሶስት ጋዜጠኞችና ስድስት የዞን ዘጠኝ ጦማሪያን ከያሉበት ታፍሰው ታሰሩ። ለሚያዝያ ሐዘንና ሰላሳ ተከተሉ ምን ናቸው? ዝርዝሩን እነሆ። የአዲስ አበባ ከተማ ማስፋፊያ ፕሮጀክት ተብሎ የተሰራውን የወያኔ ማስተር ፕላን በስራ ለመተርጎም በአዲስ አበባ ዙሪያና ባሉ ክልል ውስጥ የሚገኙትን ከሰባት ከተሞች በላይ የሆነው ተወስደው ወደ ፌዴራል ለመጠቅለል የተደረገው ሙከራ በመቃወም ተማሪዎች ባሰሙት ተቃውሞ በጅማ ባምቦ፣ በናዝሬት፣ በመቱ፣ በወለጋ፣ በግንቢ በፈጣው ወላቦ በድሬዳዋ ባለማያ ዩኒቨርሲቲዎች ግጭት ተቀስቅሰው የሰው ህይወትና ንብረት መጥፋቱን ተረጋግጧል። ሰኞ ሚያዝያ 20 ቀን 2006 ዓመተ ምህረት ጀምሮ ናዝሬትና ባምቦ ዩኒቨርሲቲ ተማሪዎች የተቃውሞ እንቅስቃሴ ወደ ሌሎች ክልል ዩኒቨርሲቲዎች ተዛምቶ የተዳረሰ ከመሆኑ ባሻገር ህዝቡም የተቃውሞ አካል በመሆን በየከተማው የወያኔን ፌዴራልና ፖሊስ ከመከላከያ ጋር የተፋለሙ መሆኑን ታውቋል። የህዝባችን መብትና ሀብት ለምን ይነካል? በሚል ባምቦ ከተማ የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች በሰልፎ ነው የብራብሻዋ አስተዳዳሪ የሆነውን ለመጠየቅ በመጓዝ ላይ እንዳሉ ወያኔዎች ተማሪዎቹን በዱላ በመደብደባቸው ተቃውሞ ወደ ቅጭት ተቀይረው የከተማዋ ነዋሪዎች በሙሉ በነቂስ ወጥቶ በዱላ በገጀራና በድንጋይ ሲፋለኑ እንደነበር ከስፍራው ደረሰን ያንማኞች ጥቆማ ገልጸዋል። አመፁ እየሰፋና እየከረረ በሄደበት ወቅት በአምቦ ጋፋት ኢንጂነሪንግ ካምፕ ውስጥ የነበሩ የወያኔ መከላከያ ሰራዊት አባላት መትረየስና ስናይፐር ታጥቀው ወደ ከተማ በመግባት ቀጥታ በሕዝቡ ላይ የሩምታ ተኩስ ከፍተዋል። በርካቶችንም የጅምላ ግድያ ፈጽሞባቸዋል። የአምቦ ከተማ ነዋሪዎች ልጆቻችን ያነሱት ጥያቄ ተገቢ ሆኖ ሳለ በዱላ መደብደባቸው አግባብ አይደለም፣ በማለት ሴት ወን ዳሮግሽና ምግሊሳይል ነቅሎ ከቤቱ ወጥቶ ከፌዴራል ፖሊስና ከመከላከያ ሰራዊቱ ጋር ፊት ለፊት የተፋለመ ሲሆን ረቡዕ ዕለት ብቻ ከሀያ አንድ ሰዎች በላይ መገደላቸውን፣ ከሰማኒያ ሰዎች በላይ መቁሰላቸውን ከስፍራው የደረሰን የአይን እማኝ ጥቆማ ያስረዳል። በዚሁ በአምቦ ከተማ በተነሳው በጥብት ከሰባት መኪናዎች በላይ ተቃጠሉና ከጥቅም ውጪ ሲሆኑ በከተማ የሚገኙት የኮንስትራክሽንና ቢዝነስ ባንክ እና አራት ህንፃዎች ሙሉ ለሙሉ እንዲወዱ መደረጉን የአዲስ አበባ ነቀምቴ መንገድም ለሶስት ቀናት ተዘግቶ መሰንበቱ ታውቋል። ተማሪዎች ያነሱትን የመብት ጥያቄ በሰላም መመለስ እየተቻለ በእብሪትና በማና ለብኝነት ከህዝብ በተዘረፈ ሀብት ልባቸው የተደፈነው የወያኔ ባለስልጣናት ፌዴራል ፖሊስን በማዝመት የሩምታ ተኩስ እንዲከፈት በማድረግ ከባድ ጉዳት ያደረሱ ከመሆኑም በላይ የህዝብን ቁጣና ተቃውሞ ለማብረድ በሚል የወያኔ መከላከያ ሰራዊት አባሎች ወደ ከተማ ሰተት ብሎ በማስገባት ሕፃናቱን ጨምሮ በርካታ ሰዎችን ገለዋል፣ በርካታዎችን በጽኑ አቁስለዋል። በአምቦ ከተማ የነበረውን እልቂት ሲከታተሉ የነበሩ የአይን እማኞች ለተዘዋዋሪ ዘጋቢያችን እንደገለጹለት ከሆነ የአንደኛና የሁለተኛ ደረጃ ተማሪዎች በሰላም ጥያቄያቸውን ለማቅረብ በመሞከራቸው ብቻ የስምንትና የዘጠኝ ዓመት ህፃናቶችን ጀርመን ሰራሽ በሆነ ዱላ ወያኔ አሰቃቂ በሆነ መልኩ እንደ ባስ ሲቀጠቅጥ ተመልክተዋል። በዚህም ምክንያት በከተማ ነዋሪዎችና ወላጆች ከህፃናቶች ጋር በመሆን ግብ ግብ ለመፍጠር እንደተገደዱ እማኞች ተናግረዋል። በወቅቱ የህዝቡ ቁጥር እየጨመረ መምጣቱ ያስደነገጣቸው ወያኔዎች አስለቃሽ ጭስ በመተኮስ ለመበተን ሙከራ ቢያደርጉም በድርጊቱ የተፈሳጨው ህዝብ በዱላ በገጀራ እና በድንጋይ የተፋለማቸው ሲሆን ከፌደራል ፖሊስ ተጨማሪ የወያኔ መከላከያ ሰራዊት ከካምፕ በመውጣት ቀጥታ እንደ ወራሪ ህዝብ ላይ የሩንታ ተኩስ በመክፈት የጅምላ ግድያ የፈጸመ ሲሆን በርካታ ሰዎች ወጥቀው ሲያቃስቱ እንደነበረና አስከሬኑም የሚያነሳው ጠፍቶ ለአሞራ ሲሳይ ሆኖ እንደነበር የዓይን እማኞች አክለው ገልጸዋል። በተከፈተው ተኩስ የተጎዱ ዜጎች ለህክምና ወደ ሆስፒታል ቢገቡም ቁጥራቸው ከመብዛቱ የተነሳ ከሐኪሞቹ አቅም በላይ ሆኖ የህክምና እርዳታ ሳያገኙ ደማቸው እየፈሰሰ የሞቱ እንዳሉበትም ተዘዋዋሪ ዘጋቢያችን ያገኘውን መረጃ ዋቢ አድርጎ ገልጾልናል። አመጹና ግጭቱ በተፈጠረበት ወቅት የአምቦ ዩኒቨርሲቲ ተማሪዎች ባጥር ላይ እየዘለሉ በመውጣት ከህዝብ ጋር የተቀላቀሉ ቢሆን ሌሎች እንዳይወጡ ዙሪያውን ከበው እንዳገቷቸው ታውቋል። በዩኒቨርሲቲ ባለትም በናዝሬት ዩኒቨርሲቲም ሰኞ ዕለት በተነሳው ህዝባዊ ዓመት የፌዴራል ፖሊስ ወደ ግቢ በመግባት በተማሪዎቹ ላይ ይቀረሽ የማይባል ድብደባ ቢፈጽምም በአጥር ላይ እየዘለሉ በመውጣት በከተማዋ የተቃውሞ ሰልፍ ከማድረጋቸው ባሻገር ገንደ ጋራ ተብሎ ከሚጠራው ቀበሌ ነዋሪዎች ጋር ተቀላቅለው ወያኔን ሲያወግዙ እንደነበር ከደረሰን ዜና ለመረዳት ተችሏል። የወለጋ ዩኒቨርሲቲ ቅርንጫፍ በሚገኝበት የግንቢ ከተማ የአንደኛና የሁለተኛ ደረጃ እንዲሁም የመሰናዶ ትምህርት ቤት ተማሪዎች ከየትምህርት ቤቶቻቸው ወጥተው በአደባባይ ላይ ተቃውሞ በማሰማታቸው ብቻ አድማ በታን የሆኑ ወያኔዎች በዱላ በመሳሪያ ሰደፍ የደበደቧቸው ከመሆኑ በተጨማሪ ቁጥራቸው የበዙ ተማሪዎችን አፍሰው ወዳልታወቀ ስፍራ ወስዷቸዋል። በአምቦና በግንቢ ከተማ በተከሰተው አመፅ የተነሳ የመንግስት መስሪያ ቤቶችና የባንክ አገልግሎት ለአንድ ሳምንት ተቋርጦ መንገዱን ተዘግቶ የሰነበተ ሲሆን የዩኒቨርሲቲ ተማሪዎች ከግቢ እንዲያወጡ ተከበው ሰንብተዋል። በመደወላቡ ዩኒቨርሲቲ ተማሪዎቹ ከግቢያቸው ውስጥ ተነስተው ወደ ከተማ በመግባት ተቃውሞ ለማሰማት በሞከሩበት ወቅት አርመኔው የወያኔ ፖሊስ በከፈተው ተኩስ አምስት ንጹሐን ተማሪዎች ወዲያውኑ የተገደሉ ሲሆን 17 ደግሞ በጽኑ ቆስለዋል። በዓለማያ ዩኒቨርሲቲ በተመሳሳይ በግቢ ውስጥ ተማሪዎች ተቃውሞ እያስተጋቡ በነበረበት አበል እየተከፈላቸው የሚማሩ የወያኔ ደህንነት ሰራተኞች የሆኑ ተማሪዎች ቦምብ በመወርወር ጉዳት ያደረሱ ሲሆን ሶስት ተማሪዎች ወዲያውኑ ሰውነታቸው ተበጣጠሶ ሲሞቱ አንድ መቶ አንድ ተማሪዎች ደግሞ ከባድ ጉዳት ደርሶባቸዋል። የአዲስ አበባ ዩኒቨርሲቲ ተማሪዎችም በበኩላቸው በተለያዩ ዩኒቨርሲቲ የተሰጋባውን ህዝባዊ አመፅ ተከትሎ እንቅስቃሴ ጀመሩ። ቢሆንም ዙሪያውን በፌደራል ፖሊስ ከመወጠላቸውን በተጨማሪ ምሽት ላይ በየማደሪያ ክፍላቸው እየገቡ ደህንነቶች እጅግ ቁጥራቸው የበዛ ተማሪዎችን ሰባብረዋቸዋል። ባምቦ በናዝሬት፣ በጅማ፣ በወለጋ፣ በግምቢ፣ ባለማያ፣ በድሬዳዋ፣ በመቱ፣ በመዳ መዳወላቡ ዩኒቨርሲቲዎች የመማር ማስተማሪዎች ተቋርጦ የሚገኝ ሲሆን በርካታ ተማሪዎች ግቢ እየለቀቁ ወደ የአቅጣጫው ሸሽተዋል። ሰሞኑን በአብዛኛው ኦሮሚያ ክልል በሚባለው ውጥረት የነገሰ ሲሆን በተለይ የአዲስ አበባ ነቀምት መስመር የሚገኙ የወረዳና ነጥብ ጣቢያ ከተሞች በሕዝቡ ተቃውሞ እየተጨናነቁ ከመሆኑም በላይ የትራንስፖርት አገልግሎት አይሰጥም በማለት መኪኖቹ ከቦታ ወደ ቦታ እንዳይንቀሳቀሱ ወያኔ ዘግታ መሰንበታ ታውቋል። የወያኔ ተለጣፊ የሆነ የብአዴኑ ሌትናንት ጀነራል አበባው ታደሰ በጡረታ ስም ከሰራዊቱ ተሰናብቷል። በቅርቡ ጡረታ ይወጣል ተብሎ ሲነገርለት የነበረው የወያኔ የመከላከያ ኢታማዞር ሹሙ የህዝባዊ ወያኔ አርነቱ ትግራይ ጀነራል ሳሞራ ያኑስ ከኤፊልድ ማርሻል ማድረግ ሊሰጠኑ ተባለ። ወያኔ በመከላከያ ሰራዊት ውስጥ የሚነሱ የመብት ጥያቄዎችን ለማዳፈን እና ተቃውሞችን ለማርገብ በተለያዩ ጊዜያት የተለያዩ እርምጃዎች ሲወስድ የቆየ ሲሆን፣ ሰሞኑን ለስርዓቱ ቀኝ እጅ ናቸው የተባሉትን ነባር እና በረሃ መጣሽ ከፍተኛ መኮንኖች በስራ ላይ ለማቆየት አዲስ ደንብና መመሪያ ማውጣት ታውቋል። አዲሱ የመከላከያ ያወጣው መመሪያ ሁለት ክፍል ያለው ሲሆን የመጀመሪያው ለከፍተኛ መኮንኖች፣ ለጀነራሎች ሁለተኛው ደግሞ ለመስመራዊ መኮንኖች የሚያገለግል መሆኑ ታውቋል። በዚህ በወጣው መመሪያ መሰረት ጡረታ ለሚወጡ ጀነራል መኮንኖች የአምስት ዓመት አመት የሥራ ዘመን የተጨመረላቸው ሲሆን የመስመራዊ መኮንኖቹ ደግሞ የሶስት ዓመት አመት የሥራ ዘመን እንዲራዘምላቸው ናቸው ተደርጓል። በቅርቡ ጡረታ ይወጣል ተብሎ ሲጠበቅ የነበረው የመከላከያ ኤታማዦር ሹም የሚባለው የወያኔ ሳሞራ ዮኑስ አዲስ በወጣው መመሪያና ደንብ መሰረት ለአምስት ዓመት የተራዘመ መንደር በተጨማሪ በአገሪቱ ታሪክ ለመጀመሪያ ጊዜ የፊልድ ማርሻል ማዕረግ እንዲሰጠው እቅድ መኖሩንም የውስጥ አዋቂ ምንጮች በትዝብት ይገልጻሉ። ከነባር በረሃ መጣት ጀነራል ተብዬዎች መካከል የባዴኑ ለተና ጀነራል አበባው ታደሰ በመከላከያ ውስጥ ርስ ከተነከሰባቸው መኮንኖች መሃል አንዱ እንደነበር የሚታወስ ሲሆን በቅርቡ ለሌሎች የተለገሰውን ጡረታን የማራዘም መብት ተከልክሎ ከሰራዊቱ እንዲሰናበት መደረጉን ከውስጥ አዋቂ ምንጮች የደረሰን ዜና ያስረዳል። ይኸው ተለጣፊ ጄኔራል ተብዬው የማዕከላዊ እዝ ዋና አዛዥ በመሆን መቀመጫውን ሽሬ ከተማ አድርጎ ለብዙ ዓመታት ሲሰራ የቆየ ሲሆን ለሠራዊቱ ያበረከተው አገልግሎት ሁሉ ተረስቶ በአሁኑ ሰዓት በጡረታ ከሠራዊቱ እንዲሳፈፍ ተደርጓል። በአንድ ወቅት ጀነራል ሳሞራ ዩኑስ በከባድ ህመም ሲሰቃይ የታማጆር ሹምነት ስልጣኑ ለዚሁ ተለጣፊ ለባድን ጀነራል አበባው ታደሰ ሊሰጣጥ የነበረ ቢሆንም ምክንያቱ ባልታወቀ ሁኔታ ከተዘረዘ በኋላ በማክሮኩ ከማዕከላዊ እዝ አዛዥነቱ ተነስቶ በመከላከያ ትንሽ መብሪያ እንዲቀመጥ ተደርጎም መሆኑ አይዘነጋም። በአሁኑ ሰዓት የወያኔ መከላከያ ተቋሙን የደቡብ ካድሬ የሆነውን የመከላከያ ሚኒስተሩን ሲራጅ ፈርጌሳን ጭምር ከላይና ከታች የሚቆጣጠሩት ሁለቱ የህዝባዊ ወያኔ አርነት ጀነራሎች ተብዬዎች መሆናቸው ታወቀ ሲሆን፣ አንደኛው ሳሞራ የኑስ፣ ሌላው ደግሞ የወያኔ መከላከያ ሚኒስትር ዴታ የተባለው ብርሃነ ነጋሽ መሆናቸው ታውቋል። ጡረታ ለመውጣት ፎርም የሞሉ ከበረሃ የመጡ የወያኔ ጀነራል ተብዬዎች ለማስረከብ በዝግጅት ላይ በነበሩበት ወቅት በአሁኑ ሰዓት አዲስ የጡረታ ማራዘሚያ በወጣው መመሪያና ደንብ መሰረት ተመልሰው ወደ ነበሩበት የስራ ኃላፊነት እንዲቀመጡ ተደርጓል። የወያኔ መከላከያ ተቋም ከመንግስት እዝ እየወጣና የራሱን ጉልበትና የገንዘብ ኃይል እያደራጀ የግዙፍ የንግድ ተቋማት ባለቤት ከመሆኑን በተጨማሪ በውስጥ መመሪያና ደንብ በሚል ከሀገሪቱ ሕግ ውጪ ባፈነገጠ መልኩ ብዙ ነገሮችን እየናደ በራሱ አዲስ እየሰራ እየዘረጋ ሲሆን የሰሞኑ የጡረታ መውጫ ዘመን መመሪያም ከዚሁ ከጨዋታው ውስጥ አንዱ መገለጫ ነው ተብሏል። ከዚህ ቀደም በወያኔ በፌዴራል ዋና ኦዲተር መስሪያ ቤት በቀረበው ሪፖርት መሰረት በመከላከያ ያለአንዳች ብጫቂ ወረቀትና ማስረጃ እንዲሁም ሕግን ተከትሎ በውጪና ገቢ ሂሳብ ባለመያዙ ምክንያት በቢሊዮን የሚቆጠር የሀገርና የሕዝብ ገንዘብ ደብዘው የጠፋ መሆኑ በይፋ የተነገረ ቢሆንም ይህን ተከትሎ መከላከያ ከሀገሪቱ ሕግና ደንብ ውጭ ኦዲት እንዳይደረግ የገንዘብ መጠኑም እንዳይገለጽ በሚል አዲስ ወያኔ መመሪያ አውጥቶ ተግባራዊ ማድረግ የጀመረ ሲሆን አሁንም ከበረሃ የመጡት ጀኔራል ተብዮች ለመጥቀም ሲባል የጡረታ ዘመናቸው የደረሰውን በአምስት ዓመት እንዲራዘምላቸው መደረጉ በሌሎች ነባር የወያኔ ባለስልጣናት ዘንድና በወጣትና በተተኪ መኮንኖቹ እምነት እንደሌላቸው የሚያሳይ ነው ተብሏል። የሀገሪቱ መከላከያ ተቋም የወያኔ የበላይነት ከመመራቱ ባሻገር ቁልቁፍ የተባሉትን በሙሉ በሙሉ በእነሱ የተያዙት በመሆኑ የአንድ ዘር የበላይነት የተንጸባረቀበት ተቋም መሆኑ በግሃድ የሚታይ ሲሆን ይህንን እውነታ ይሸፍንናል በሚል አንዳንድ መምሪያ ውስጥ የባዴን የሆዴን የዲዴን የተባሉ ተለጣፊዎችን ጠብ ጠብ እያደረጉ አስገብተዋል። በአሁኑ ሰዓት የወያኔ መከላከያ ተቋም ሙሉ በሙሉ በተለያዩ የስራ ዘርፎች ላይ ተሰማርቶ በሀገሪቱ የሚገኙ ግዙፍ ስራዎችን እየተቆጣጠረና እየመጠጠ ሲሆን ጥቂት ባለ ሀብቶች ለመስራት ቢሞክሩም በሞኖፖል ጠቅልሎ የያዘው ወያኔ በመሆኑ ከጨዋታው ውጭ አድርጓቸዋል። አባይ ግድብን ጨምሮ የአስር ግዙፍ የስኳር ፋብሪካ ግንባታ ስራን የተረከበው የወያኔ መከላከያ ተቋም ከሙያተኞች እጥረት የተነሳ ስራው ባግባቡ ካለመካሄድን ባሻገር የሀገሪቱ ገንዘብ ባልባሌ መንገድ እየባከነ እየተሰረቀ እየተዘረፈ ይገኛል። ሶስት ጋዜጠኞችና ስድስት የዞን ዘጠኝ ጦማሪያን ከያሉበት ታፍሶ ታስረዋል። እዚሁም በመጨረሻ የወያኔ የብሔራዊ መረጃና ደህንነት ቡድን ጋዜጠኛ ርዕዮት ዓለሙን አፍሶ ለስር በዳረገበት መንገድ ሰሞኑንም በተለያዩ ማህበራዊ ድረገጾች ላይ በወቅታዊና አገራዊ አጀንዳዎች ዝራ ትንታኔ አስተያየት ሲሰጡ የነበሩ ወጣት ምሁራኖችን አፍሶ ለስር መዳረጉ ታውቋል። አርብ ሚያዚያ 17 እና ቅዳሜ ሚያዚያ 18 2006 ዓ ም በተጀመረው የዘመቻ አበሳ ሶስት ጋዜጠኞችና ስድስት የዞን ዘጠኝ ጦማሪያን በፖሊስ ታፍሰው በማዕከላዊ እስር ቤት ታስረዋል። በሁለቱ ተከታታይ ቀናት ውስጥ ከየቤታቸው ከየስራ ገበታቸው ታፍሰው የታሰሩት የአዲስ ጉዳይ መጽሔት አዘጋጅ ጋዜጠኛ አስማማ ሀብተ ጎርጊስ፣ የቀድሞ የአዲስ ነገር ጋዜጣና የፎርቹን ጋዜጣ አዘጋጅ የነበረው ጋዜጠኛ ተስፋለም ወልደየስ፣ የእምቢልታ ጋዜጣና የአዲስ ዘመን ጋዜጣ ሰራተኛ የነበረችው ኤዶም ካሳዬ የሚገኙበት ሲሆን የተቀሩት ስድስቱ ግን የዞን ዘጠኝ ጦማሪያን ለእስር ለስርት ተዳርገዋል። በማረሰብ ሚዲያ ላይ በወቅታዊ ሁናቴ ትችትና አስተያየት ሲሰነዝሩ የነበሩትን ወጣቶች የወያኔ ቡድን ባደረበት ፍርሃትና ስጋት ከያሉበት አብሶ ለእስር ከመዳረጉን ባሻገር ባልተለመደ ሁኔታ እሁድ ዕለት ፍርድ ቤት አቅርቦ የጊዜ ቀጠሮ እንደጠየቀ እንደተሰጠውም ለማወቅ ተችሏል። በእስር ላይ ዓመታትን ያስቆጠረችውና ጋዜጠኛ ርዮት ዓለምን ለመጠየቅ ቃሊቲ የእስር ቤት ዞን ዘጠኝ የሚገኙት እነዚህ ወጣት ጦማሪያን እሷን ለማስታወስ ዞን ዘጠኝ በሚል ስያሜ በሰጡት ማህበራዊ ድረ ገጽ ላይ ሲሳተፉ የነበሩ ዘላለም ክብረት የአምቦ ዩኒቨርሲቲ የህግ መምህር በፍቃዱ ሃይሉ የኢንፎርሜሽን ቴክኖሎጂ ባለሙያና የቅድስት ማርያም ዩኒቨርሲቲ ሰራተኛ አቤል ዋበላ፣ የምህንድስና ባለሙያና የኢትዮጵያ አየር መንገድ ሰራተኛ ማህሌት ፋንታውን፣ ኢንፎርሜሽን ቴክኖሎጂ ባለሙያና የመንግስት መስሪያቤት ሰራተኛ ናትናይል ፈለቀና አጥናፉ በርሄ መሆናቸው ታውቋል። እሱን ራሱን የሰብዓዊ መብት ተሟጋች ነው ብሎ ከሚጠራው የውጭ ኃይል ጋር በገንዘብ ሆነ በሐሳብ ተደጋግፈውና ተረዳድተው በአገሪቱ ላይ የብጥብጥ ቅስቀሳ ለማስነሳት አቅደው ሲንቀሳቀሱ ተደርሶባቸዋል በሚል ከያሉበት አፍሶ ለእስር የዳረጋቸው ሙላኖች ከቤተሰቦቻቸው ጋር እንዳይገናኙ ተከልክለው በማዕከላዊ እስር ቤት ታስረው እንደሚገኙ ታውቋል። ዓርብና ቅዳሜ አፍሶ ያሰራቸውን ወጣቶች የዓለም አቀፉ ግዛት እንዳይደርስበት ህጋዊ አፈሳ ለማስመሰል ከዚህ ቀደም ባልተለመደ ሁኔታ እሁድ ዕለት የአራዳ ምድብ ችሎት አንደኛ ዳኛ ብቻ እንዲገባ ተደርጎ የእስር ቀንና 11 ቀን የጊዜ ቀጠሮ እንዲሰጣቸው መደረጉን ታውቋል። በአንድ ዓይነት ክስ በሶስት የተለያዩ መዝገቦች እሁድ ዕለት ክስ ቀርቦባቸው ፍርድ ቤት የቀረቡት እነዚሁ ጋዜጠኛና ጦማሪያን ፖሊስ ምርመራን አልጨረስኩም በማለቱ በጠየቀው የጊዜ ቀጠሮ መሰረት ሚያዝያ 29 እና 30 2006 እንዲቀርቡ መታዘዙን ታውቋል። በዚህ መሰረት በአንደኛው መዝገብ ጋዜጠኛ ተስፋለም ወልደየስ፣ ጋዜጠኛ አስማማው ኃይለ ጎርጊስና ጦማር ዘላለም ክብረት በሁለተኛ መዝገብ ደግሞ ጦማሪ ናትናኤል ፈለቀ አጥናፍ ብርሃኔና ጋዜጠኛ ኤዶም ካሳይ ክስ ተከፍቶባቸው ለሚያዚያ 29 2006 ቀጠሮ ሲሰጣቸው በሶስተኛው መዝገብ የቀረቡት በፍቃዱ ኃይሉ ጦማሪ አቤል ዋበላ እና ጦማሪ ማህሌት ፋንታውን ደግሞ ለመያዣ 30 ቀን 2006 ዓ.ም. ቀጠሮ ተሰጥቷቸዋል በጋዜጠኞችና በጦማሪያን ላይ የደረሰውን ድረሰውን ስላ ዘመቻና አንግል ተከትሎ በሀገር ውስጥና በውጭ ሀገር የሚገኙ የሰብአዊ መተማጓቾች ድርጅቶች ድርጅቱን እያወገዙ ተቃውሞ እያሰሙ ነው ታውቋል እኛም ለዛሬ ያለን ዜና ዘገባ በዚሁ ተጠናቀቀ I'm ተቋሟቸውን ባሰሙ ኢትዮጵያ ላይ የደረሰው ግድያና ስርዓት እናወግዛለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወጣቶች ክንፍ ድርጅት የአፓ ወገንድ። ሰሞኑን ከአዲስ አበባ አቅራቢያ ያሉ ብዙ ከተሞችን በዋና ከተማው ስር ለመጠቅለል የወያኔ አገዛዝ የተቀናጀ ልማት ማስተር ፕላን በሚል ያወጣውን እቅድ የማፈናቀል እርምጃ ነው ብለው በሰላማዊ መንገድ ተቋማቸውን ለማሰማት ሰልፍ የወጡ ዜጎችን በጅምላ ገድሏል። ብዙዎቹን ብዙዎችን አቁስሏል። በገፍ አስሯል። ባምቦ ከተማ ብቻ እስካሁን በተገኙት መረጃዎች በትንሹ 47 የሚሆኑ የተገደሉና ብዙ የቆሰሉ ሲገኙበት በጅማ ካምፓሶች፣ ወለጋ፣ መቱ፣ ቦልሆራ፣ አዳማ፣ አለማያ፣ በሌሎችም አካባቢዎች ተመሳሳይ የጭካኔ እርምጃ ወስዷል። የሐፓወ ክንድ ይህን የወያኔ ኢሰብዓዊ ድርግት እጅግ በመረረ ቃል ያወግዘዋል። ይህን ዘረኛ ስርዓት በተቃውሞ እያስጨነቀ የመጣው በአራቱ ማዕዘን እየተካሄደ ያለው ህዝብ የህዝብ ለመብትና ለነጻነት መነሳሳት ለአገዛዙ አስደንጋጭ መርዶ ሲሆን ለወገን ደግሞ ህዝብ የራሱ እጣ ባለቤት የሚሆንበት ጉዞ መጀመሩን የሚያበስር ታላቅ የምስራች መልእክት ነው። በተለያዩ አካባቢዎች የተለያዩ ጥያቄዎችን እያስደመጡ ያሉ እንቅስቃሴዎች ድምር ውጤት ውስጣዊ ውህደቱ ስስ የሆነውን አገዛዝ ድንጉጥ እርምጃ ከመውሰድ ባያግዱትም የበለጠ ቀውስ ውስጥ እንዲገባም የሚያደርጉት ናቸው። ሰሞኑን በደሴ ከተማ መሰረታዊ ለውጥንና ሕብረ ብሔራዊ መፈክሮችን አንግቦ የተሰለፈው ይህ ከገጠር እስከ ከተማ ሁሉንም የእድሜ ክልል ያካተተ ተቃውሞ በእርግጥ አሰላለፋችን ምን መምሰል እንዳለበት በፋናወጊነት ሊጠቀስ የሚችል መሆኑን ለአብነት ያህል መጥቀስ ይቻላል። ወያኔ ከኢትዮጵያ መሬቷን እንጂ ዜጎቿን እንደማይፈልግ ግልጽ ካደረገ ቆይቷል። ምንም አይነት እቅድ ሲያወጣ የአገሪቱ ዜጎች ላይ የሚኖረውን ማህበራዊና ኢኮኖሚያዊ እንድምታ በግምት ውስጥ አስገብቶ ሳይሆን አገሪቱን በጠራራ ፀሐይ ዘርፈው የደለቡትን ምርጥ፣ የራሱ ጎሳ ባለሀብቶችና ኢንቨስትመንት በሚለው የወያኔ ሸፍጥ ከውጪ ለሚገቡ አሽቃባጭ ሆዳሞች ንብረት ማዘዋወሩን ብቻ ነው። ከቀን ወደ ቀን ምን በልቶ እንደሚያድር በጭንቀት የሚኖረውን ቤተሰብ ባለአራት ፎቅ ገንባ ካለበለዚያ ከቦታ ተነስተ ጥፋ ብሎ የሚያባረር ፋሽስታዊ አገዛዝ ነው ወያኔ። ልማት የሚል ቅጽል ስለለጠፈበት ግብሩን ታላቅ ያደረገ የመሰለው በሚደሰክሩበት የእድገት እቅድ የባለሙያ ችሎታቸው ነፃ ሆነው ጥናት ባላደረጉበት አዲስ አበባን የማስፋፋት ወከባ በግልጽ የሚያሳየው አዲሶቹ የአገዛዙ ከፐርቴዎች ስግብግብነትና በአሁኗ የአዲስ አበባ የቆዳ ስፋት ብቻ የሚገደብ ዓለምኑን ነው። መጨረሻም ልማት ሳይሆን ሌላው ወያኔያዊ የንብረት መቀራበት ከመሆንም አልፍም። አገዛዙ መሬትን ባለቤት ከሆነው የሀገሪቱ ሕዝብ ነጥቆ በጥቂት የጎጥ ቡድኖች ቁጥጥር ስር አድርጎ በክራይ ደልቦ አሮጌውን ፊውዳላዊ የመሬት ይዞታ በአዲሶቹ የትግራይ መሳፍንቶች ሕይወት ሰጥቶ ሕዝቡን ወደ ጭሰኝነት ማዘዋወሩ አልበቃ ብሎት ጥረው ግረው ግብር ከፍለው ከሰሩት ቤትና እርሻ መሬታቸው እያባረረ በሚሊዮኖች የሚቆጠሩ ዜጎችን ወደ ቀን ሰራተኝነት ስደትና መንገድ ተዳዳሪነት ወርውሯቸዋል። እጅግ ልብ የሚያደባው ደግሞ ለመሬቶች ናቸው በሚባሉ አካባቢዎች የሚገኙትን የሀገሪቱ ዜጎች ከኑሮ ውጪ ማድረጉ ሳያንሰው በጋምቤላ በብዙ መቶዎች የሚቆጠሩ አኛው አገበሬዎች የተጨፈጨፉትና በመቶ ሺዎች የተፈናቀሉት መሬቱን ለባዕዳን ከበርቶች በነፃ ለማደል መሆኑ ነው። ይህ ጨለማ ሆኖ ጨለማ ለብሶ ሀገራችን ተከላካይ ልጆቿን ያጣችበትን ወቅት ጠብቆ ብቅ ያላ ረመን ቡድን ኢትዮጵያን ለማፈናቀልና የእርስ በእርስ ሁከትን መቀፍቀፍ ታሪካዊ ተልእኮ እንደሆነ ዛሬ እንኳን ለቅን ዜጎቿ ጊዜ ስጧቸው እያሉ ሲሟገቱለት ለነበሩትም ሳይወዱ በግድ እንዲከሰትላቸው አድርጓል። ዘር የማጽዳት ተልዕኮውን ለማሳካት ብዙ ሺህ አማራ ገበሬ የዚህ አካባቢ ተወላጅ አይደላችሁም በሚል ለፍተውና ደክመው ካለሙት መሬት አፈናቅሎ እንደ ወንጀለኛ ንብረት ቀርቶ ነጠላ እንኳን እንዳያነሱ ተከልክለው በግዳጅ ለረሃብ እንግልትና ሞተር ግዘዋል። ኢትዮጵያ ሕዝባዊ አብዮታዊ ፓርቲ ሀፓ ወጣት ክንፍ ድርጅት ይወክል ማንኛውም በአገዛዙ ላይ ያነጣጠሩ የተቃውሞ እንቅስቃሴዎች እንደሚደምቅና ጎናቸው ተሰልፎ በስዋትነት ለመክፈል ዝግጁ እንደሆነ እየገለጸ በአንጻሩም ወያኔ ከአባላቱ ከደጋፊዎቹ ከጥቅም ተጋሪዎቹ ውጪ የሆኑ ኢትዮጵያውያንን ሁሉ አንድ በአንድ እያደማና እያፈናቀለ ነው። ስለሆነም ይህን በሁሉም የበረሰብ ክፍል ላይ እየደረሰ ያለውን በደል በጎጥ ጽንፍ ተሰልፎ መቃወም በተግባር የወያኔን ዕድሜ የሚያራዝም መሆኑን ተገንዝቦ ስርዓቱን ከስሩ ለመገርሰስ ኢትዮጵያውያን ሁሉ ባንድ ተሰልፎ ትግላቸውን እንዲያጠናክሩ ጥሪያችንን እናቀርባለን። ለምባገነኑ አገዛዝ ግባተ መሬት፣ የኢትዮጵያ ህዝብ አንድነት ይወከምልን ቻችን በማስከተል የተራበ አንጀትን ከታጠፈበት የማያላቅቅ የተጠማ ጉሮሮን የማያረጥብ በሚል ርዕስ ከዝግጅት ክፍላችን የቀረበውን ጽሁፍ እናሰማለን። ሰሞኑን የወያኔ አገዛዝና እና ባለሟሎቹ ያው የተለመደውን እና የሰለቸንን የፕሮፓጋንዳ ጭወታቸውን እያሰሙ ቢሆንም ማንነታቸው በሚገባ የሚያጋልጥ ክስተቶቹን ከበፊቱ በባሰውናቴ እየታየ መሆኑን እየተገነዘብን እንገሚያለን። ኢትዮጵያ ዝልባው ምኞቱ የሆነው አጥንቱን በመከስከስና ደሙን በማፍሰስ ተግባራዊ እንዲሆን የሚጠይቀው የሚኖራባትና ቀኑ ሲደርስም የሚቀበርባት የሚቀበርበት ሀገሩ የነዋሪዎቿ ሰብአዊና ዲሞክራሲያዊ መብቶች የሚከበሩባት ማን በማናቸው መረገድ የዜጎቿ እኩልነት የተረጋገጠባት ፍትሕ የነገሰባት የፍላጎቱና የማንነቱ መግለጫ የሆነው መልካም አስተዳደር የሰፈነባት ዳር ደንበሯ የሚከበርባት ኢትዮጵያን ማየት እንደሆነ በተደጋጋሚ እያደረጋቸው ያሉትን ላስተራቸው ትግሎቹ የሚመሰክሩለት ናቸው። ይህ ብቻ አይደለም። በአገሪቱ ስፋትና ባለ የሕዝብ ቁጥር ብዛት የተነሳ ብቻ ሳይሆን ለማህበራዊና ኢኮኖሚያዊ እድገቱ እንቅፋት እንዳያጋጥመው በመከባበር ላይ የሚመሰረት በሰላምና በወዳጅነት ለመኖር የሚያስችለው ፖሊሲ ሁሌም ለመንደፍ የሚያስችለው የፖለቲካ ምህዳር መገንባት ነው። ያለፉት በርካታ ዓመታትም የሚያመላክቱት ይህን ነው። በእርግጥም በወቅቱ ሰፍኖ ያለው የፖለቲካ ማህበራዊ፣ ባህላዊና ኢኮኖሚያዊ ሁኔታ የሲቀን እንኳን ቅን ለሆነው አገር ወዳድ ዜጋ ቀርቶ በርቀት ለሚመለከተው የፖለቲካ ተንታኝም ቢሆን ኢትዮጵያና ሕዝቧ አሳሳቢ ሁኔታ ላይ እንደሚገኙ ለመገንዘብ የሚያዳግተው አይሆንም። ውድነቱ የኑሮ ውድነቱ የዋጋ ንረቱ ከጆዳፍ ለሚኖረው ብዙሃኑ ሕዝብ ቀርቶ መለስተኛ ገቢ ላለው መካከለኛ ክፍል እንኳን ለመቋቋም እየቸገረው ያለበት ሁናቴ ነው። ተቀጥሮ የስራ ደመወዝ ለማግኘት እድለኛ የሆነ ዜጋ እንኳን ሳይቀር በአግባቡ አስፈላጊ የሆኑትን የምግብ እህሎችን ሸምቶ ቤተሰቡን ቅርቶ ራሱን በግል ደረጃ ኑሮ ለማሸነፍ የሚችልበት አቅም እያጣ ያለበት መሆኑን በገሃድ የሚታይ ነው። በርካታው ህዝብ አሁንም ከድህነት ወለል በታች ለመኖሩ መገደዱ ብቻ ሳይሆን ለበረንዳ ዳርነት ለመዳረግ ግድ ሆኖበት ይገኛል። ልጆቹ ሲራቡ ለማላት፣ ሲታመሙ ለማሳከም ተንከባክቦ ለማስተማርና ለአቅማዳም ለማድረስ አቅም ያጣው የዜጎች ቁጥሩን ለገመቱ ራሱ ለበሽታ የሚደረግ ተከሳለ። በውጭ ምንዛሬ እጥረት የተነሳ መድኃኒቶች ወደ ሀገር ለማስገባት ባለመቻሉ ጤነኛ ነኝ ብሎ ራሱን የሚመለከት እንኳን ሳይቀር ከበሽታ እንዳይወድቅና አማራጭ በማጣት የጤና ተቋማትን ማዘውተርና ፈጣሪ መለመን ብቻ የተለመደ ነው። ለሕክምና ምርመራ የሚጠይቀው ዋጋ ብዙሃኑ በወር ከሚያገኘው ቋሚ ደመወዙ ያውም ስራ ለማግኘት እድሉን ካገኘ ማለት ነው፣ በጣም ከፍ ያለ በመሆኑ የጤና ተቋማትና ክሊኒኮችን መጎብኘት ቀርቶ ባጠገባቸው ማለፍ እንኳን የሚያስፈራበት ከተከሰቱ አመታት አልፏል። በዓለም አቀፍ ደረጃ የተከሰተው የፋይናንስ ቀውስ እያሳረፈ ያለው ችግር እንዳለ ሆኖ ከውጭ ንግድ መቀነስ፣ የኤሌክትሪክና የውሃ አቅርቦት ቀውስ፣ የሲሚንቶና የውጭ ምንዛሪ እጥረት ተዳብሎበት ባልጠበቀው ሁኔታ በሰርቶ አደሩ ህብረተሰብ ውስጥ የራሱን አስተዋጽኦ ያሳረፈ በመሆኑ በእንቅርት ላይ ጆሮ ደግፍ እንዲሉ የህዝቡን ችግር ይበልጥ አባብሶታል። ከዛሬ ከሀያ ሶስት ዓመት በኋላ በቀን ሶስት ጊዜ እንዲመገብ እናደርጋለን ተብሎ በተፎከረበት ሀገር እንዳሻ የኢኮኖሚ ድገት ስታቲስቲክ ቢደረደር ህዝብን ከልመና ከጎዳና ተዳዳሪነት ከጦርነት አባዜ ከድህነት ለመታደግ አልተቻለም። ከጥቂት ቀናት ያገዛዙ ጠቅላይ ሚኒስትር ተብዬ ለምክር ቤት ተብዬ አባላት በቀረበው ሪፖርት አማካይ የብሔራዊ ምክር ቤት በዘጠኝ ነጥብ ሰባት በመቶ በመቶ አደገ ተብሎ በሚነገርለት ሰዓት በብዙ ሚሊዮን የሚቆጠሩ ዜጎቻችን በረሃብ እየተሰቃየ ለተለያዩ ቀላልና ከባድ በሽታዎች ከመዳረግ ሊከላከልበት የሚችልበት ንጹህ ውሃ ማግኘት ባልተቻለበት፣ ከዚሁ ጋር የተያዘው ተገቢ አግባብነት ያለው የመጸዳጃ ለብዙሃኑ ባልተዳረሰበት፣ በጤና ጉድለት ከጊዜ ወደ ጊዜ እየተሰቃየ ባለበት የሚነገረው የእድገት አሃዝ ትርጉመ ቢስ እየሆነ መምጣቱ በጋር ይታያል። አሁንም ቢሆንም በድርቅና በረሃብ ጥቃት የተነሳ ለባዕዳን እርጥባን ጠባቂነት መዳረጉ አልተወገደበትም። ለዚህ ጉስቁልና ችግር ተዳርጎ መታየት አላስችል ብሎት ቤተሰቡን ጥሎ መሰደድ እየተለመደ ብቻ ሳይሆን ለጋሴት ልጆቹም ከዘመናዊ ባርነት አንስቶ ኢሰባዊ ለሆነ ተግባር እንዲሰማሩ ማድረግ ድህነትና ችግር ያመጧቸው አሳዛኝ ክስተቶች ሊካዱ ማይችሉ የዘመናችን ቀጣይና ዘላቂ ችግር በሆኑበት እድገት ተገኝቷል ቢባል ራስን ማሞኘትና ለትዝብ ተመጣጣኝ የሚሆን ጥቂት ተቃዋሚ ምሁራን የቀድሞ ስርዓት አላሚዎች ሳይሆኑ በርካታ ውስጥ ነው ምስማማበት ይሁሉ እንግዲህ በልመናና በጦርነት የታወቀችውን ኢትዮጵያን በእድገት ተርታ አስመዘገብን ታሪክ እንሰራለን ተብሎ በወያኔ አገዛዝ ከተለፈፈ በኋላ የተከሰቱት ሁኔታዎች ናቸው። በዚህ የተነሳ ዛሬም እንደበፊቱ ቀደም ብሎ እንደተገለጸው ሰብአዊና ዲሞክራሲያዊ መብቶቹ እየተከበረ በመልካም አስተዳደር እየተመራ የገቢውን መጠን የሚያሳድግበት ስል ሰላማዊና መልክ ያለው ኑሮ ለማግኘት አሁንም ህዝባችን በከፍተኛ ናፍቆት መጠበቅ ብቻ ሳይሆን ለማሳካትም እየታገለ ይገኛል። ፍላጎትና አቅርቦት የተሰኙት የኢኮኖሚ ቃላቶች የቅንጦት መሳለቂያ ከሆኑ አመታት አልፈዋል። መጪው ምን እንደሆነ ለመገመት ባለመቻሉ ወይም የኢኮኖሚ ፈተናዎች ከአመት አመት እየተሸጋገሩ ብቻ ሳይሆን እየተባባሱ በመውጣታቸው በይሻል ይሆናል ተብሎ ተስፋ የሚያስጠብቅ ኑሮ እንኳን ለመኖር የሚያስመኝ ጭላንጭል ለማየት አልተቻለም። የችግሮች መንስኤዎች በስልጣን ላይ ያሉት በመሆናቸው ከነሱ መፍትሄ መጠበቅ ካቆመ አስርተ ዓመታት አልፈዋል። አባሪ ተባባሪም ከስራቸው ተቆልቁሎላቸዋል። የተወሰኑ ክፍሎች ደግሞ በተቃዋሚነት ስም ትግሉን የሚያሽመነሙኑ በምርጫ ስም ወያኔን እያስፈነደቁ መሆናቸው ለመታዘብ አዳጋቻው። በተለያዩ የፖለቲካና ህዝባዊ ድርጅቶች ውስጥ ተሸጉጠው አገዛዙን የጠሉ እያስመሰሉ በተግባር ግን የሱን መሰሪ ተንኮል በማራባትና ተግባራዊ ለማድረግ እየጣሩ ያሉትንም እያስተዋልን እንዲያው አንድም ሁለትም ለመሆን በየጊዜው ምክንያት እየፈለጉ ይመስላል። የህዝባችን የራሱንም ሆነ የሀገሪቱን የወደፊት እጣ ለመወሰን እንዳይችል በእነዚሁ ያገዛዙ ቡድኖች ጋር ይጠደቅረውበታል። ዲሞክራሲያና ሰብአዊ መብቶቹ እንዳሻ ይረግጡበታል። የልቡና ብሶቱን ተናግሮ ለችግሮቹ መፍትሄ እንዳያፈላልቅ አፉ ተለጉሞበታል። ሲሞክር ደግሞ እጣው ዘብጥያ፣ አለፍ ካለ ደግሞ ደብዛውን በስውር ማጥፋት የተለመደ ነው። አርሶ አደሩ ለማረስ ደከመኝ ሰለቸኝ እንበላለ ባላለበት እርዳታ በግ ፍጹም ታታሪነቱን በታወቀበት ለመሬቱ ነዋይ ላላቸው ባዕዳኖች ይቸረቸርበታል። በተወሰኑት አካባቢዎችማ ገበሬው በግዴታ በወታደር እንዲፈናቀል ተደርጎ በቦታው የባዕድ ጦር ሰፍሮ መሬቱ ይወረስበታል። በተወለደበት ሀገር እንደ ባዳ ተቆጥሮ ይሰደዳል። መሬት የኑሮ ዋስትና መሆኑ ከመጤፍ ባለመቁጠር ያገር ባለቤት መብትነቱ ተደፍቶበታል። በዚህም የተነሳ በረሃብ እየተጎዳ በደመሬቱ የተገኘው የስንዴም ሆነ ሌሎች ምርቶች ዓይኑ እያየ ወደ ውጭ ሀገር ተልኮ የባዳንን ከርስ መሙላቱን የሚሰማ ገበሬ ቢናደድና አሻፈረኝ ብሎ ሲያምፅ፣ በአሸባሪነት ተፈረጁ የተለያዩ እንግልቶችን ዳርጎ የኢትዮጵያ ሕዝብ ብሔራዊ ጥቅሙ እንዴት እንደሚጠበቅ ከአርሶ አደሩ መመካከርና መጠየቅ አግባብነት ያለ ሆኖ ሳለ ይህን በመጻረ በማናሐልኙ ባንስ ይጠይቀኛል በሚል ትይት ለባዕዳን በርካሽ የተቸረቸረው ለመሬት ጥቅም ላይ ያልዋለ ነፃ መሬት ከመሆኑ ባሻገር መሬት በመሰጠቱ ማንም የተጎዳ የለም በማለት እየተሳለቁ በሽያጩ አስታከው የዘረፉትን ገንዘብ ግን በባዕዳን ባንክ አስገቡታል። ችግሩ ግን በሽያጩ ህዝብ ሳይሆን የወያኔ አገዛዝ አባላትና ደጋፊዎች ተጠቃሚነት በግልጽ እየወጣ መሆኑን ለመሸፈን የሚደረግ ማዋጣ ጥረት መሆኑን መሆኑ ሊሸፈንላቸው ተርሷቸዋለም አይችልም። ለዚህም ነው በዚህ አይነት ኑሮ በመቃብር አፋፍ ላይ እንዲያደርግ የተገደደ እድገት የጠማው አርሶ አደር ገበሬ በጫንቃው ላይ ተቆናጥጠው አምባገነን ቡድን ከባዳ ጠላት ባልተናነሰ መልክ የሚያዩና ከታሪክ ትቢያ ለመጣል እየተናነቀን ነው። ይሄም ያለ ምክንያት አይደለም። ስለ ድርገትና ትራንስፎርሜሽን መጠነ ሰፊ ፕሮፓጋንዳ ይነዛል። የተከሰተው ሙስና እየተባበሰ ያለ መሆኑን የስርዓቱ መገላጭነቱ ከምንጊዜውም በላይ ግልጽ እየሆነ መምጣቱ፣ በውጪ ንግድና በገቢ ንግድ መካከል ያለው ከፍተኛ መዛባት እየጨመረ መሄዱ፣ የኤሌክትሪክ ኃይል መቆራረጡ፣ የግሉ ዘርፍ እንዳያድግ በውያን አገዛዝ መጨቆኑ፣ ፍትህ አለመኖር፣ ንጹሑ የመጠጥ ውሃ ለብዙሃኑ በአጥጋቢ ናቲ አለማግኘትና የመባባሱ ቀጣይነት በአገዛዙ በጎ ፍቃድ ተነው የሚጠፉ ሳይሆኑ አገዛዙ እስካለ ድረስ የሚቀጥሉና በብዝሃኑ ህዝብ ላይ የሚያስከትሉትን ጉዳቶች በዛው መጠን የሚጨምሩ መሆናቸው ነው። በቅርቡ ይፋ ሊሆን የቻለው ቢሊዮን የሚቆጠር ገንዘብ ለብክነት መጋለጡና የስርዓቱ መገለጫ መሆኑ ይህም የመልካም አስተዳደር መታጣት የሚያመላክተው ይሄንን ነው። በየጊዜው አገሪቷ ኢኮኖሚ አስተማማኝ በሆነ መንገድ እያደገ ኢንቨስትመንት በከፍተኛ ደረጃ ጨምሯል፣ የፍጆታ መጠን የመንግስት ወጪ ጨምሯል እያሉ መጠነሰፊ ፕሮፖጋንዳ በማድረግ ሊደልሉት ቢሞክሩም በብዙሃኑ ህዝብ ህይወት ላይ ያመጣው ለውጥ ባለመኖሩ ከሚያውና ከሚያምነው ጋር አልጣጣም እያለው የሚባለውን ለማመን ቢቸገር አይፈረድበትም። የመለስ ዜናዊ አገዛዝ አስገኘው የሚሉ የኢኮኖሚ እድገት ታች ወርዶ በድህነት ጥላ ስር የሚገኘው ህዝብ አንድ እርምጃ ከፍ ማድረግ እንዳልታለ ተጨምሮ ተጨባጭ ሁኔታው ቢሆንም በፕሮፖጋንዳ እያጀቡ የሚያቀርባቸው መረጃዎችና የስታቲስቲክስ ውጤቶች የሚያሳዩት ወይም የሚናገሩት በተቃራኒ መሆናቸው ህዝብ የሚያውቃቸው ናቸውና፣ የሚያስገርመው ለነገ ምንም መተማመኛና መጽናኛ ባጣ ስሜት የሚቆዝሙ የህዝብ ቁጥር በየጊዜው ጊዜው እየጨመረ ይገኛል። እንደተለመደው ይህ ግን አገዛዙን እምብዛም የሚያሳስበው አሉ። ይህ በሆነበት ሁኔታ የህዝቡ የገቢ መጠን መሰረታዊ ፍላጎቶችን ለማሟላት እየተሳነው ግራ መጋባቱ የሚጠበቅ ነው። በመሆኑም ኢኮኖሚያችን አደገ፣ ገቢያችን ጨመረ እየተባለ የሚነዛለት ፕሮፓጋንዳ ባዶ ሆዱን ሳይሞላለት ጥሙን ሳያረክለት ሲቀር አሻፈረኝ ማለቱ የሚጠበቅ ነው። ኑሮዬ ያልጋ ባልጋ ዛሬ የሆኑ ይሁንልኝ ባላለበትና ይህንንም ባልጠበቅበት፣ እንዲያውም እየተናገረ ያለው ካለበት ደረጃ በመነሳት የችግሮቼ ብዛት የሚቀነሱበት፣ ስፋታቸው የሚጠውበት ብልሃትና ዘዴ ይፈለግልኝ፣ የእኔም ሀሳብና ፍላጎት ከግምት ይግባልኝ እያለ ሐሳቡን እየገለጸ ባለበት ጠቅላላ የሀገር ውስጥ ምርት መጨመር የግድ የኑሮ ደረጃ ያሻሽላል የሚል አስተሳሰብ የለም ብለው ሲነግሩት ደግሞ እምነቱን ሊሰጣቸው አለመፈለጉ የሚያስገርማው ነው። የሕዝቡ የገቢ ምንጭ የሚሻሻለው መቼ እንደሆነ ሊረዳው በሚችለው መልክ መግለጽ እያዳገተ ሲመጣ የሚመለከተውን ሕዝብ ሳይሆን ባዳን ለምስክርነት ማቅረብ ደግሞ ዶሮን ሲያታልሏት በመጫኛ ጣሏት ሊሆንበት አይፈርድም። በሌላ ሀብት በሌላ ኢኮኖሚ እድገት ገቢና ስራ የሌላቸው ለመደጎም የማራው ወስትና ሽፋን ለመስጠት ስራ ለሌላቸው የደሞዝ የሕክምና ጤና ሽፋን የትምህርትና መሰል ድጋፎችን ለህዝብ ዛሬውን ይቅረብ የሚል መፍትሄ አልጠየቅም። ነገር ግን ለዚህ መሰረት ቢጥል የሚችል የፖለቲካ ውሳኔ በህዝባዊ ውይይት ይቀረጽ እያለ መታገሉና መጠየቁ ግን አግባብነት ያለውና የሚደገፍም ነው። ኢትዮጵያን የመሰለች ታላቅ አገር አስተዳድራለሁ የሚል ቡድን ለውጭ ምንዛሬ እጥረቱን ለማቃለል በዲያስፖራ ከሚኖር ኢትዮጵያ ምጽዋት እንዲለምን ምክር ሊለግሰው መስማት ማንበብ በጣም የሚያሳፍር የሚያሳዝን ነው። ልመናን የገንዘብ ማግኛ ባህሉ አድርጎ ከሚቆጥረው አገዛዝ ይሉኝታ የሚሉት ካጠገቡ ጨርሶ እንደሌለ የሚያመላክት ብቻ ሳይሆን ሀፍረተ ቢስነቱን ጭምር የሚገልጽ ነውና ይህ ሁናቴ የወያኔ አገዛዝን አጥብቆ መታገልና ማስወገድን የግድ እየጠራ ይገኛል። የተራባንጀትን ከታጠፈበት ማላቅቅ የተጠማ ጉሮሮን ማያለጥ በብርድና ፀሐይ የተጎዳለ ሰውነትን አልባሳት የማያስገኝ እድገት ከሁሉም በላይ ነፃነትን ደፍጥጦ የሚገኝ እድገት ሳይሆን ከተሳሞቹን የመደለያ ተግባር ነው። ሰብአዊነትን የተላበሰ ክቡርነት ያለው ኑሮ ለመኖር የማያስችል እድገት ከአምባገነንነት ጫማ ስር ህዝብ እንዲወድቅ ጥረት ማድረግ ነው እና ፈጽሞ ተቀባይነት የለውም። በመሆኑ የህዝባችን ማህበራዊ፣ ኢኮኖሚያዊ ችግሮች በጸሎትና በልመና ለአገዛዙ የሌለውንም ጠባይ በመስጠት ወይንም ደግሞ ነጻነትን ባልተላበሰ በወያኔ አገዛዝ የበላይነት በሚካሄድ የስልጣኑ ማስጠበቂያ ምርጫ ተብዬ በልትና ጸረ ህዝብ ተውኔት በመካፈል ሊወገዱ የሚችሉ አይደለም። መብትን ሳያስከብሩ የህዝብን ፍላጎት ሊያንጸባርቅ የሚችል ምርጫ ይካሄዳል፣ ለብዙሃኑ እድገትና ብልጽግና ይገኛል ማለት ዘበት ለመሆኑ ያለፉት 22 ዓመታት የሚመሰክሩት ናቸው። ድህነትን ከህዝብ ጋር ተመካክሮና ተባብሮ በአንድነት በመሆን አጥፍቶ በዕድገት ጎዳና ለመጓዝ የህዝብ ፍላጎት በነጻ ሊንጸባረቅና ተግባራዊ ሊሆን የሚችልበት ሁናቴ በቅድሚያ ሊኖር ይገድዳል፣ ብዙሃኑ የሀገር ባለቤትና የስልጣን ምንጭ መሆኑ ይጠይቃል። ለዚህ ደግሞ መፍትሄው መደራጀት፣ መደራጀት፣ ተደራጅቶ መብትን ማስከበር ነው። ያኔ የሚፈለገው እድገት የብዙሃኑ ተግባር መሆኑ ይገለጻል። መምጣቱም ደግሞ አይቀሪ ነው። ስታትስቲኮችን መዘርዘር ሳይሆን ነፃነት በቅድሚያ መጎናጸፍ መሰረታዊ ነውና ለዚህም ነው ትናንትም ዛሬም ነገም ነፃነት የትግላችን መርሆን ነው የሚገኘው በጽናት እንታገል። መሰረት ሆኖ የሚገኘው ምክንያቱ ይህ እንጂ ሌላ አይደለም። ይበለው አትነካከው

ይበለው ከጁ ሲወርቁ ተራዋንጫን። ለምሽቱ ያለን ዝግጅት በዚሁ ይጠቃለላል። ረቡዕ በተመሳሳይ ሰዓት በተለየ ዝግጅት እስከምንገናኝ መልካም ምሽት፣ ደህና ቆዩን። በለው ከጁ ሲወርቁ ተራዋንጫን i <laughs>